የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። እንደምናመሻችሁ፣ የጋቢና ቪኦኤ አድማጮች፣ የዛሬ ማክሰኞ ነሐሴ 7 2011 ዓ.ም ምሽት ዝግጅታችንን በቀጥታ ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ ጀመርን። በድሬዳዋ በቺኩንግንያ ወረርሽኝ የተያዙ ሰዎች ተገኝተዋል። ወደ አዲስ አበባ ኢፒቻ የአስር ሳምፕሎች ተልከው አራቱ ያው ቺጉኒያ ፖዘቲቭ ሆነው መቶልናል። ይሄ ማለት ብዙ ነው። የድሬዳዋ ጤና ቢሮ ኃላፊ አቶ ፏዋድ ከድር ናቸው። ማብራሪያቸውን በሙሉ ዘገባ ይዘን እንመለሳለን። ኤርትራውያን የሁለተኛ ደረጃ ትምህርት ቤት ተማሪዎች የሚጋፈጡትን የግዳጅ ስልጠና የሚመለከት ዘገባም አለ። ወጣቶቹ እንኳን እጣፋንታቸው ላይ ሊወስኑ ይቅርና ባለው የወታደራዊ አሰራር ምክንያት እንደ መደበኛ ተማሪ ሆነው ለመማር እንኳን አይችሉም። ላቲሺያ ቤደር የሂውማን ራይትስ ዎች አጥኔናቸው የድርጅቱ አዲስ ሪፖርትና የእርሳቸውን አስተያየት ያካተተውን ዘገባ ቆየት ብለን እናስደምጣችኋለን። ጀግናው አትሌት ኃይሌ ገብረስላሴ ስራ ላይ እናተኩር ይላል። በእንድ ነው ባርነት ማ ነው እዚህ የእንትና ብሔረሰብ የእንትና ብሔረሰብ አይደለም እየገዛ ነው ያለ ድህነቱ ገዛል እየልምንን እንጊት ምን አይነት ነው ነጻ አሁን ኢትዮጵያ አሁን እኛ ነጻ ወጥተናል። አብራችሁን ከዘለቃችሁ አዲስ አበባ በወቅ ኮፊ ውስጥ ምን እየተደረገ ነው ለሚል ጥያቄ ምላሽ የሚሰጥ የመደብር መሰናዶም ይኖረናል። ሌሎች ብዙ ቁም ነገሮችንም ከፕሮግራማችን ታገኛላችሁ። ጽዮን ግርማ ፕሮግራሙን በመብራት ከ ሀብታሙ ስዩም ጋር አብረናችሁ እንቆያለን። በቅድሚያ የኢትዮጵያን ወቅታዊ ሁኔታ ያካተቱና ከዓለም ዙሪያ ያሰባሰብናቸውን አጫጭር ዜናዎች እናሰማችሁ። በምዕራብ ጉጂ ዞን ገላና ወረዳ ሽፍቶች ባደረሱት ጥቃት ሦስት ሰዎች ተገደሉ ሲል የዞኑ የመንግሥት ቃል አቀባይ ተናግረዋል። ቃል አቀባዩ አቶ ገበየው ያደታ ለዘጋቢያችን ዮናታን ዘብዴውስ ጥቃቱ እንዴት እንደተፈጸመና የደረሰውን ጉዳት መጠን እንደሚከተለው አስረድተውታል። የታጠቀ አይደል ነው ሽፍታ፣ መንገድ እየተጓዙ ያሉ ሰዎች ላይ ጥቃት ያደረሰ ይሄ ነው። እንግዲህ አንድ ሰው ሞተ፣ ሶስት ሰው ቆስሏል። ከትላንት በስቲያ ደግሞ ወደ ሶስት ሰው ተገድሏል የሚል መረጃ አለኝ እና እሱንስ አጣራችሁት? እሱም እንደዚህ ነው ምንም ከተመሳሳይ ስለሆነ ከአንድ ቀን ቀደም ብሎ ከዚያ የተከሰተ ቀን እንዲህ ሁለት ሰው በእንደዚሁ ኃይል ተከስቷል። እና ይሄ ነው ተከታታይ ቀን ነው የተከሰተው። የትኛውንም ብሔር የማይወክል ሽፍታ ተግባር መሆኑን ነው እንግዲህ። በተጨባጭ ስጋት ቀጠናም ስለነበረ ይህ አይነት ነገር በተመሳሳይ በአማሮ ወረዳ ኮምቦልቻ በተባለ የገጠር ከተማ ውስጥ በባጃጅ ሲጓዙ በነበሩ ስድስት ሰዎች ላይ በተከፈተ ተኩስ ጉዳት መድረሱም ተሰምተዋል። የአማሮ ወረዳ አስተዳደር ቃል አቀባይ አቶ አማራ ክሊሉ ጥቃቱን የከፈቱት በጉጂና ቆሬ ህዝቦች መካከል የሰፈነውን ሰላም ለማፍረስ የሚሹ ወገኖች ናቸው ብለዋል። አራት ሰዎች ቆስለዋል፣ አንድ ሰው ሞተዋል ብለዋል። ባለፈው ሳምንት ቢያንስ አምስት ሰው በፍንዳታና በቃጠሎ በተገደለበት በሩሲያው አርሃንጀሊክስ የባህር ኃይል የሙከራ ጣቢያ አቅራቢያ አካባቢ የመርዛማ ሬዲዬሽን መጠኑ ከፍ ባለ መጠን መጨመሩን የሀገሪቱ የአየር ሁኔታ ክትትል መስሪያ ቤት አስታወቀ። ዛሬ መስሪያ ቤቱ ባወጣው መግለጫ በነጩ ባህር ላይ ባለው መተኮሻ ላይ የተከናወነው ሙከራ አየሩን በመርዛማ የሚሳኤል ነዳጅ ብቻ ሳይሆን ምንነቱ ባልታወቀ ሬዲዮ አክቲቭ ቁስ በክሏል ላሉት ሪፖርቶች ተጨማሪ ማስረጃም ሰጥቷል። ባለፈው ሳምንት ሐሙስ በደረሰው አደጋ ስለሞቱት ሰዎች ቁጥርም ሆነ ስለ ሙከራው ምንነት ከሩሲያ የአካባቢም ሆነ የፌዴራሉ መንግስት ባለስልጣናት አሁንም የሚወጡት መግለጫዎች የተምታ ቱና አሳሳች መረጃዎች ያሉባቸው ናቸው። የክሬምሊን ዛሬ ለመጀመሪያ ጊዜ ጉዳዩን አስመልክቶ መግለጫ ሰጥቷል። ይሁን እንጂ ሙከራው የተካሄደው አንዳንድ ተንታኞች እንደጠቆሙት በአዲሱ ባለ ኒውክሌር ኃይል ሚሳይል ላይ መሆን አለመሆኑን የቤተ መንግስቱ ቃል አቀባይ ዲሚትሪ ፔስኮቭ ይህ ነው የሚባል አዲስ ማብራሪያ አልሰጡም። ዲሞክራሲያዊት ኮንጎ ሪፐብሊክ ውስጥ የኢቦላ ህሙማንን ለማከም ጥቃም ጥቅም ላይ እየዋሉ ካሉት አራት በሙከራ ላይ ያሉ መድኃኒቶች ውስጥ ሁለቱን ፍቱንነታቸው በሚገባ መረጋገጡ ተገለጸ። በዚህ ምክንያት በሽታው ለተያዙ ሁሉ ሊሰጡ መሆኑን ተመልክተዋል። ሬጅ ኔሽን ኢቢ 3ና ኤምኤቢ 114 የተባሉት መድኃኒቶች ያስገኙት ውጤታማነት ሳይንቲስቶቹ መድኃኒቶቹ ላይ የያዙትን ጥናት አቋርጠው ለአንድ ዓመት በዘለቀው ወረርሽኝ ከ1800 በላይ ሰዎች በሞቱባት በኮንጎ ጥቅም ላይ እንዲውል ማድረግ ላይ እንዲያተኩሩ አድርጓል። የኮንጎ የሥነ ሕይወትና ሕክምና ባዮሜዲካል ምርምር ብሔራዊ ተቋም ዳይሬክተር ዣን ዣክ ሙዌምቤ ከእንግዲህ ኢቦላ ተይዞ አለመዳን አከተመ፣ አሁን የተገኘው ስኬት ብዙ ሺዎችን ሕይወት ያተርፋል ብለዋል። አፍሪካ ዴሞክራሲ ተቃዋሚ ሰልፈኞች ዋናውን የመንገደኞች ማስተናገጃ በድጋሚ በመቆጣጠራቸው ከሆንግኮንግ ዓለም አቀፍ አውሮፕላን ማረፊያ የሚነሱ በረራዎች ዛሬም ለሁለተኛ አከታታይ ቀን ተሰርዘዋል። ተቃዋሚ ሰልፈኞቹ ወደ ውጭ ተጓዥ መንገደኞችን መቀበያው አዳራሽ እንዳይገቡ ዋናውን በር ዘግተው መከልከላቸውን ተከትሎ የአውሮፕላን ጣቢያው ባለስልጣናት የመንገደኛ አገልግሎቶችን በሙሉ አቋርጧል። ህዝቡም ወደ አውሮፕላን ጣቢያው እንዳይሄድ አሳስበዋል። ትላንት ሰኞ በመቶዎች የተቆጠሩ በረራዎች ተሰርዘዋል። አድማ በታኝ ኃይሎች ተቃዋሚዎቹን ለመበተን አስለቃሽ ጋዝ ረጭተዋል፣ ገዳይ ያልሆኑ ጥይቶችንም ተኩሰዋል። ብዛት ያላቸው ተቃዋሚ ሰልፈኞችም ተጎድተዋል። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዜናዎቻችን እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዞአችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ሌስ ክሮስ ቦንደሪስ ቱጌዘር በመግቢያችን ላይ በቀዳሚነት ወዳስተዋወቅናችሁ ዘገባ ነው የምናልፈው። በድሬዳዋ ከተማ ቺኩንጊኒያ የተባለ አዲስ ወረርሽኝ መከሰቱን የድሬዳዋ ጤና ቢሮ አስታውቋል። በሽታው ከዚህ በፊት በአፋርና ሶማሌ ክልልም ታይቶ ነበር ተብሏል። እስካሁን ከበሽታው ጋር ተመሳሳይ ምልክት የታየባቸው 3756 ህሙማን መገኘታቸውን አዲስ ቸኮል ገልጾልናል። ዝርዝሩን ይዟል። ቺኩን ጉኒያ የተባለና ከደንጊ ጋር ተቀራራቢነት ያለው በሽታ በድሬዳዋ መከሰቱን የጤና ቢሮ ኃላፊው ዶክተር ፏዋድ ከድር ያስታወቁ ሲሆን ይህን ያረጋግጡትም የደም ናሙና ተወስዶ አዲስ አበባ ከተመረመረ በኋላ ነው ተብሏል። መጀመሪያ የተደረገው ሳምፕል መላክ ነው። አዲስ ነገር ሲከሰት ሳምፕሎች ይላካሉ ወደ አዲስ አበባ። ፒቻ አስር ሳምፕሎች ተልቀው አራቱ ያው ቺጉኒያ ፖዘቲቭ ሆነው መጥቶልናል። ይሄ ማለት ብዙ ነው እንግዲህ ከአስር አራት ከተገኘ ማለት ብዙ ነው። ሰፊ ኤሪያንም ሊሸፍን ይችላል ማለት ነው በሽታው። ስለዚህ ቶሎ ሪስፖንድ መደረግ አለበት። እስካሁን ከሶስት ሺህ ሰባት መቶ በላይ ተመሳሳይ በሽታ ምልክቶች የታዩባቸው ህሙማን በድሬዳዋ ጤና ተቋማት ህክምና ማድረጋቸውን ዶክተር ፏድ ገልጸው የበሽታውን ምልክትም ከደንጊ ጋር ተቀራራቢ ነው ብለዋል። የሚለይበት ሁኔታ ያው በሽታው ከደንጊ ጋር ተመሳሳይ ነው። ነገር ግን መገጣጠሚ አካባቢ ላይ የሚያሳድረው ተጽዕኖ ከፍተኛ ስለሆነ በጣም የማጠፍ ሁኔታ አለ። በዚህም መለየት የሚቻልበት ነው በሽታውን። እንግዲህ ብዙ ሰዎች ታሟዋል፣ ወረርሽኝ ነው። እስካሁን በደረሰ ሪፖርት ወደ 3756 አካባቢ ሰዎች ታማዋል። ነገር ግን እንደ ተላከው ውጤት ሁሉም በዚህ በአዲሱ ወረርሽኝ ታሟዋል ማለት አይቻልም። በበሽታው እስካሁን የሞተ ሰው አለመኖሩን የተናገሩት ዶክተር ፉአድ አቅመ ደካሞች ወይም በሌሎች ተዛማጅ በሽታዎች የተያዙ ካልሆኑች ኩንጉኒያ በራሱ በዓለም አቀፍ ደረጃም ገዳይ አይደለም ብለዋል። በአሁኑ ሰዓትም በሽታውን ለመከላከል ስለ በሽታው ግንዛቤ ማስጨበጥ ላይ ትኩረት ተሰጥቶ ሰፊ የቅስቀሳት ስራዎች እየተሰራ ነው ተብሏል። የበሽታ ምልክት የታየባቸው ሰዎችን በአፋጣኝ ወደ ሕክምና ተቋማት እንዲሄዱ ነው ዶክተር ሩፋድ የመከሩት። ወባ ደንግና ችኩንጉኒያ ሁሉም በትን የሚተላለፉ በመሆናቸው በድሬዳዋ ለሶስት ዓመት የሚያገለግልና ኬሚካል የተነከረ 197 ሺህ አጎበር መሰራጨቱንም ከጤና ቢሮ ባለሙያዎች ያገኘነው መረጃ ያመለክታል። በዋናነት ግን ሁሉም በቤቷ አካባቢ ያለ ያቆረ ውሃ እንዲያደርቅ ነው ዶክተሩ የሚመክሩት። ትንኛ ሰዎችን የምትነድፈው ቀን ቀን በመሆኑ በተቻለ መጠን የተገላለጠ አለባበስ እንደማይመከርና በበሽታው የተያዙትም ወደ ሌሎች እንዳያስተላልፉ በአጎበር ውስጥ እንዲተኙ ነው ባለሙያዎች የሚያሳስቡት። በሽታው ከዚህ በፊትም በ 2006 ዓ ም ሶማሌ ክልል በዶሎ አዶ፣ በያዝነ ዓመት ደግሞ በአፋር ክልል፣ እንዲሁም በሰኔ ወር ደግሞ ሶማሌ ክልል ቀብሬዳር ከተማ መከሰቱ ተገልጿል። ቺኩንጉኒያ የሚለው ስያሜ በታንዛኒያ እና በሞዛምቢክ የሚኖሩ ማኮንዴ ከሚባሉ ብሔረሰቦች ቋንቋ የተገኘ ሲሆን ትርጉሙም የሚሰባብር ማለት ነው። ድሬዳዋ ከዚህ በፊትም በ2006 ዓመተ ምህረት በሀገሪቱ ለመጀመሪያ ጊዜ የደንጌ ወረርሽኝ ተከስቶ የነበረ ሲሆን፣ በወቅቱ ግን በሽታው የሚታወቅ ስላልነበር አዲሱ ጉንፋን እየተባለ ነበር ይጠራ የነበረው። በዚህ በሽታም ከ15 ያላነሱ ሰዎች ሕይወታቸውን አጥተው ነበር። ሆኖም የደም ናሙና ወደ ምዕራብ አፍሪካ ተልኮ ሲመረመር ደንጊ መሆኑን መታወቁንና ከዚያን ጊዜ ጀምሮ በድሬዳዋና በሌሎችም የሀገሪቱ አካባቢዎች በተደጋጋሚ መከሰት መጀመሩ ይታወሳል። በአሁኑ ሰዓትም በርካታ የከተማ ነዋሪዎች በተመሳሳይ በሽታ ምልክት በመያዛቸው የደንጊ ወረርሽኝ ገብቷል እየነገር ቢቆይም በተደረገው ምርመራ ግን የቺክንጉንያ በሽታ ጭምር መሆኑን ማረጋገጡን ነው ጤና ቢሮ ይፋ ያደረገው ለአሜሪካ ድምጽ ሬዲዮ አዲስ ከአሜሪካ ድምፅ ራዲዮ የሚተላለፈውን የጋቢና ቪኦኤ መሰናዶን ነው እያዳመጣችሁ የምትገኙት፣ አድማጮቻችን። የኤርትራ መንግስት የሁለተኛ ደረጃ ትምህርት ቤትን ከወታደራዊ ስልጠና ጋር ለመቀላቀል ተማሪዎችና መምህራንን ገደባል፣ ባለሆነ ጊዜ ያለፍላጎታቸው ብሔራዊ የግዳጅ አገልግሎት እንዲሰጡ ያደርጋል። በዚህ ምክንያት ለአካላዊ ጥቃትና ለሞራል ጉዳት እንዲጋለጡ እያደረገ ነው የሚለው አዲሱ የዓለም አቀፍ የሰብአዊ መብት ተሟጋች ሁማን ራይትስ ዎች ሪፖርት መንግስቱን ክፉኛ አውቅሷል ሳሌም ሰለሞን ያጠናቀረችውን ዘገባ ጽዮን ግርማ እንደሚከተለው አሰናድተዋለች። ለብዙ ወጣቶች የሁለተኛ ደረጃ ትምህርት ቤት የመጨረሻው ማጠናቀቂያ ዓመት በጥናት በስፖርታዊ እንቅስቃሴ፣ በዳንስና በመሳሰሉት ነገሮች እየተዝናኑ ለማሳለፍ በጉጉት የሚጠብቁበት ጊዜ ነው። በተቃራኒው የኤርትራ ወጣቶች ገደብ አልባ ወታደራዊ ስልጠና የተቀላቀለበት የሁለተኛ ደረጃ ትምህርት ቤት በመማራቸው የአእምሮያዊና አካላዊ ጥቃት እያስከተለባቸው ይገኛል ሲል ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂዩማን ራይትስ ዎች አስታውቋል። በቅርቡ የወጣውና በምዕራብ ኤርትራ የሚገኘውን የሳዋ ወታደራዊ ማሰልጠኛ ወቅታዊ ሁኔታ የሚገመግመው አዲሱ የሁማን ራይትስ ዎች ሪፖርት የሁለተኛ ደረጃ ተማሪዎች የመጨረሻውን ዓመት በበረሃማ ከተማ ሳዋ ውስጥ በወታደራዊ ስልጠና እንዲያሳልፉ ይደረጋል ይላል። እያስተማሩን ሳይሆን እንደ ባሪያ እያደረጉን ነው በሚል ርዕስ በተሰናዳው በዚህ ሪፖርት ሰባ ሶስት የሚሆኑ የቀድሞ የሁለተኛ ደረጃ ተማሪዎችና የአገራዊ ግዳጅ የተሰጣቸው መምህራን በወታደራዊ ማሰልጠኛ ካምፕ ውስጥ የሚፈጸመውን በጥልቀት ለድርጅቱ አጋርተዋል። ላትሻያ ቤደር የሁማን ራይትስ ዎች አጥኔ ናቸው። ሁኔታው ወጣቶቹ ተስፋ አልባ እንዲሆኑ የሚያደርግ ነው ይላሉ። ወጣቶቹ እንኳን እጣፋንታቸው ላይ ሊወስኑ ይቅርና ባለው የወታደራዊ አሰራር ምክንያት እንደ መደበኛ ተማሪ ሆነው ለመማር እንኳን አይችሉም። የቱ ሪፖርት እንደሚያሳየው ብሔራዊ አገልግሎት ከመጀመራቸው በፊት ለአንድ አመት በሳዋማ ውስጥ የሚቆዩት ተማሪዎቹ አመቱ ሙሉ በወታደራዊ እዝ ስር ሆኖ ያጠፏቸው ቀላል ጥፋቶች ድብደባን፣ ጨው የጉልበት ስራ እንዲስላሉ መምህራኖቹ ወጣትነት የሉ ውስጥ ያሉና ተማሪዎቹ በእድሜያ ስለሆነ ጉዳዩን ብዝሃና ባላየ ስሜት ያልፉታል ይላል ቲሻያቤ። ተማሪዎቹና መምህራኑ በግዳጅ እንዲሄዱ በመደረጋቸው ምክንያት ጉዳቱ ከፍተኛ ነው ይላሉ። ተማሪዎቹ ወደ ሳዋ ማሰልጠኛ እንዲሄዱ የተደረጉት ተገደውም ቢሆኑ እንኳን እዛ ከሄዱም በኋላ ትምህርታቸውን ለማጥላት የሚችሉበት እድሉ ቢኖራቸውም በአጠቃላይ በጦር ሰፈር ውስጥ ተቀምጦ እንደ ተማሪ ማሰብ እጅግ ከባድና ሊሆን የማይችል ነገር ነው። የኤርትራ ባለስልጣናት እንደ አውሮፓውያን አቆጣጠር ከ2003 ዓመተ ምህረት ጀምሮ አስራ ሁለተኛ ክፍልን በሳዋ ወታደራዊ ካምፕ ውስጥ እንዲማሩ ባስተላለፉት ውሳኔ መሰረት በየአመቱ ከ11ሺህ እስከ 15ሺህ የሚሆኑ ተማሪዎች በግዳጅ ሳዋ ይገባሉ። እንደ ሂዩማን ራይትስ ዎች ጥናትም ቦታው ልክ እንደ አንድ ግዙፍ እስር ቤት ነው፤ ዙሪያውን በሸሃማ የሽቦ አጥር የተከበበና በታጠቁ ወታደሮች የሚጠበቅ ነው። በጥናቱ ላይ እንደሰፈረውም ወጣቶቹ ወደ ግዳጅ ካምፑ ላለመሄድ ሲሉ ትምህርታቸውን ከአስራ አንደኛ ክፍል ለማቋረጥ ይገደዳሉ። የቀድሞ የሳዋ ሰልጣኞችን ዋቢ አድርጎ በተጠናቀረው በዚህ ሪፖርት መሰረት ሰልጣኞቹ ጎ ሳይቀድ በፊት በሚጀምረው ከባድ ልምምዶችን ባካተተው በዚህ ስልጠና በከፍተኛ ሙቀት በረሃብና ጥማት ውስጥ ሆነው ሜዳ ላይ የተኙ አካላዊ እንቅስቃሴዎችን እንዲሰሩ እንደሚደረጉ ይናገራሉ። ለሁማን ራይትስ ዎች እማኝነቱን የሰጠው የ19 ዓመት ወጣት ሳዋ ገሃነም ነው። የመጣ ይምጣ ብለን እንድንወጣ ሁሉን ነግቡናል ብሏል። የኤርትራ ማስታወቅቶ የማነ ገብረመስቀል ይህንን የሁማን ራይትስ ዎች ሪፖርት በተመለከተ በትዊተር ገጻቸው ከተባሰሩ ጽሑፍ ላይ ትክክል የሆነው የብሔራዊ አገልግሎትና የኤርትራ መከላከያ አሰራር በቀዳሚነት የኤርትራ መንግስትና ህዝብ መብትና ስልጣን ነው። ይህ ለመመጻደቅ የሚሰጠው ምክር ስውር አጀንዳቸውን የሚሸፍን አይደለም ሲሉ መንግስታቸው በአጠቃላይ የድርጅቱን ሪፖርት እንደማይቀበለው ግልጽ አድርገዋል። መምህራኑ ልክ እንደ ተማሪዎቹ ሁሉ ከቦታው ለማምለጥ ከከፍተኛ አደጋ ጋር ፊት ለፊት እንደሚጋፈጡ የሰብአዊ መብት ድርጅቱ ያነጋገራቸው የቀድሞ መምህራንን ጠቅሶ ይፋ አድርጓል። ለአቲሻ ባየር ለሚያመርጡት አለመጠይቅ የተደረገላቸው እማኞች ፊት ላይ የተስፋ መቁረጥ ስሜት በግልጽ ታይቷል ብለዋል። ለአስርት ዓመታት መምህራን የነበሩ አነጋግረናል። አገልግሎቱን አቋርጠው ለመውጣት ብዙ አጋጣሚዎችን ተጠቅመው እንደነበርና ከዛ ቦታ መውጣት ግን እጅግ አዳጋሽ መሆኑን ገልጸውልናል። ከማሰልጠኛ ቦታው ለመውጣት በተመጠ የጊዜ ገደብ ሳይሆን እንዲሁ በዘፈቀደ ወይም በአጋጣሚ ብቻ እንደሚሆን ነግረውናል። የኤርትራ አንድ ከኢትዮጵያ ጋር የሰላም ስምምነት በማድረጉ ምክንያት ከዚህ በኋላ ይህንን ስልጠና የማስቀጠል ምንም አይነት ማብራሪያ በምክንያትነት ሊቀርብ እንደማይችል ሂዩማን ራይትስ ዎች ገልጿል። አያይዞ የኤርትራ መንግስት የብሔራዊ አገልግሎት ጊዜን ለመስና ቹ ወታደራዊ ባልሆኑ መደበኛ የትምህርት ተቋማት ውስጥ ትምህርታቸውን ለመጨረስ የሚያስችላቸው ሁኔታ እንዲያመቻች ጥሪ አቅርበዋል። ጋቢና ቪኦኤ ነው እያዳመጣችሁ የምትገኙት። ከአሜሪካ ድምፅ ራዲዮ የሚተላለፍላችሁ ወጣቶች ላይ ያተኮረ ፕሮግራም ነው። ቀጣዩ ዘገባችን በመደብር መሰናዶ የተዘጋጀ ነው። ሰዎች እዚህ ካፌ እንገናኝ፣ እዚህ ቡና ቤት ጎራ እንበል ሲባባሉ ብዙ ጊዜ መዝናናት የተሞላባቸው ቀላል ሐሳቦችን ለመጋራት ከማለም እንደሆነ ይገመታል። በመሐል አዲስ አበባ በሚገኝ አንድ ለየት ያለ ካፌ ውስጥ የሚገናኙ ግን ከተለመደ ወግ የተሻገሩ ህይወትን የሚለውጡ ልምዶችን የሚከሉ ናቸው። ንግድን፣ ሀብትን የሚመለከቱ መላዎችንም ይጋራሉ። ሀብታሙ ስዩም ከኮፊ ስለተሰኘው ስፍራ በቀጣይ ዘገባው ይነግረናል።

እንግዶቻችንን እናመሰግናለን። የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ የወጣቶችን መሰናዶ ነው። ወደ ተከታዩ ዘገባ እናልፋለን። ተከታዩ ዘገባችን የዘጋቢዎች መስኮት ነው። ዛሬ በዘጋቢዎች መስኮት አትሌት ኃይሌ ገብረስላሴ እንግዳችን ነው። ወጣቶች የልመናና የተረጅነት መንፈስ እንዳይኖራቸውና ትምህርት ላይ እንዲያተኩሩ የሚያደርግ መርሃ ግብር ቀርጾ ትምህርት ቤት ለመግባት የሰሞኑን ለአሜሪካ ድምጽ ተስሞ የተሰየመ ሰናይ ድርጅት አቋቁሟል። በዘጋቢያችን ግርማቸው ከበደ የተሰናዳ ዝግጅት ነው የሚደመጠው። እንሆ ኃይሌ ገብረስላሴ ከመሪያ ደረጃ ትምህርት ቤት እስከ ኦሎምፒክ ከታዳጊዎቹ እስከ ዓለም ሻምፒዮና ድረስ ሮጠ፣ አሸነፈ። የወርቅ ሜዳሊያዎችን አቀ ማይልስ ሬከርዶችን ሰባበረ ለኃይሌ ገብረስላሴ ቀላል አሁን በተዘርፎች ሰራተኞችን ያስተዳድራል። ከሩጫው በኋላ ያለው ስራው ግን ጋ እንደሆነ አንደኛው ስታረጅ አንደኛው ላይ ደግሞ ወጣት እውነት ትገባለ። ሽግግሮቹ ጥሩ ናቸው፣ መጥፎ አይደሉም። ግን ያው በፊት ጥቂት ነበር። አሁን ደግሞ ብዙ ሆንን። በራስ ምታቷል። በፊት እንደው መጀመሪያ መጀመሪያ ብቻን ነበር። ከዛ አሰልጣኝ፣ ማናጀር ወይ ደግሞ ፊዚዮትራፒስት ምናምን አለ። አሁን ደግሞ በሺዎች የሚቆጠሩ ከሶስት ሺህ የዘለለ ሰራተኛ ጋር ነው ንክኪ ይጨምራል። ጥሩ ነው እንግዲህ እንደ እንትን ስታየው ለእኔ ፈልጌበት የገባሁት ስለሆነ በየቀኑ የምሰራው ራስ እንትን እንደው የምል ራስ ምታት ነው። ሳቲስፋክሽን ይሰጣል ግን ያው አንድ እንደ ቢዝ ደግሞ ሲሰራ ቢዝነሱ ላይ ብቻ ነው እንጂ መስጋት በጣም ከባድ ቢዝነስ እንዲሆንብኝ ስትል በቃ፣ አሁን ብዙውን ደስ ይለኛል። ለምሳሌ አንድ አንድ ድርጅት አንድ ነገር ሆነበት ሲባል ስለ ሰው የሚያስበው ስለዛ ኢንቨስተር ብቻ ይላል። በቃ ፍትና ባት ወደመ ተቃጠለ ይላል። እዛ ስር ያሉትን ህዝቦች አያስባቸው በዛዛ እዛ ውስጥ እየሰሩ ጀራሚ ባስበው ጉዱ በላይ በቃ እነዚህ በዙ ታምማለን። እንደ እኔ በእውነት ነጋዴ እነዚህ ኢንቨስተሮች ደግሞ እንትኖች ሁላችንም ሽተኞች እየሆኑና እኔ አስቸጋሪ ነገር ነው። በቅርቡ በአማራ ክልል የዋገምራ ዞን የሚገኝ የዳስ ትምህርት ቤትን ሕንፃ ማሰራት የጀመረውና ባለፈው ሳምንት ደግሞ ለልቡ ማን ህጻናት መርጃ አንድ ሚሊዮን ብር ስጦታ ለመስጠት ቃል የገባው ኃይሌ ከሯጭነቱና ከንግድሎ አዲስ መንገድ ጀምሯል። በስሙ የተሰየመ ግብረ ሰናይ ድርጅት በቅርቡ ስራ ይጀምራል። ፋውንዴሽን እናቋቁምና ድርጅታችን በየዓመቱ ከሚያገኘው ላይ የተወሰነ ሰርተና ማንቶ ንትን ገንዘብ ለዛ መድበን በትምህርት በተለይ እኛ ሞር መስራት የምንፈልገው በትምህርት ዙሪያ ነው። አንዳንድ ጊዜ ከጤና ጋር በተያያዘ ለመስራት እንፈልጋለን። አዘ ሴም ታይም እንግዲህ ብዙ ወዳጆች አሉ በውጭ ሀገር፣ እነሱም ደግሞ እዚህ ለመሳተፍ ይፈልጋሉ። ሰየው ይምጡ። ግን የራሳችንን ያው የውስጥ እንትን እርካታ ለማግኘት ነው ከሌ ከሌ ለመርዳት ከሌ እንትን ለማለት ብቻ ሳይሆን እርካታ ለማግኘት ነው። ሆኖም የተረጅነትና የልመና መንፈስ በወጣቶች ዘንድ እንዲኖር ሀይል አይፈልግም። ሀገር እኮ አሁን ሰው ስለ ነጻነት ያወራል

ሾኪ ሆነው በጣም በቃ የምደግጥበና ብዙ አለሞች ስለዞርኩኝ ከንትናንትና ይሄ መጣለን፣ ይሄ እርዳታ ተሰጠ። ከዚህ በላይ ባርነት አለ እንደ ከዚህ በላይ ቶታ አለ እንዴ? የግብና ዋም የሆነው ለዚህ እንደሆነ ሀይሌ ለቪኦኤ ተናግሯል። በትምህርት ላይ ለምን እንድነው ያልከኝ እንደሆነ ፍቅርስ ሰው የሚለወጠው እኮ በትምህርት ነው። ዝም ብለህ ብቻ አሳት ስጠው የአሳ አጠማመዱን አሳየው ነው። አሁን እኛ ልጆቻችንን መቀየር ካለብን ሀገር የምትቀየረው በትምህርት በስራ በምናምን እንጂ በድና በልመና የትም ደርስ ዝም ብለን እኔ የምልህ መንግስትም ህዝብም ሁሉም እየለመነ እየለመነ ከሄደ መጨረሻ የሚለመን ይጠፋና ሁላችንም ለማኝ እንሆናለን። እዚህ ሁሉ ግን ልጆቻችንን እያስተማርን፣ ትምህርት ቤቶችን እያስፋፋን፣ ፈጠራች እየተስፋፉ እንዲሄዱ እፈልጋለሁ። ይሄ ደግሞ ምንም እኔ ፈለሰፍኩ ሳይሆን ዓለም ያደገበት ዓለም የተቀየረበት መንገድ ነው። ከዚህ ውጭ የለም። ዓለም በሙሉ የተቀየረችው በዚህ ነው። እዛ ላይ ነው ደግሞ ትኩረት ማድረግ። እኔ ትምህርት ቤት ኦፍኮርስ መጀመሪያም ሀ ብዬ ኢንቨስትመንት ሲጀምር ትምህርት ቤት ነው የከፈቱት የእኔ ትምህርት ቤት። የባህር ዳር እኮ ትምህርት ቤት መጀመሪያ ሲከፈት የመጀመሪያ ትምህርት ቤት ከአንድ እስከ ሶስት ነበረ፣ ስንከፍት ነበረ የዛሬ አስራ ዘጠኝ ዓመት ማለት ነው። ዛሬ አሁን የዛሬ ስንት ዓመት በዶክተር የተመረቁ ልጆች አሉ፣ በኢንጂነሪንግ የተመረቁ ልጆች፣ በማስተራቸውን የያዙ በጣም ብዙ ልጆች ደስ የሚሉ አሁን። ያ በቃ እኔ እርካታ ይሰጠኛል። ሴም ታይም ደግሞ ራሳቸውን ረድተው ቤተሰብን አገርን ይለውጣሉ። ም ዘብሮ ዘሮ ዋግምራም ላይ ትምህርት ቤት በቃ ስናይ እንዴ እዚህ መማስ ውስጥ በቃ ተነቃነቀ። እኛም ትምህርት ቤታችንን አሁን ሰርተን ያው ልናስመርቅ ነው። ወደ አራት ሚሊዮን ብር የፈጀብን ትምህርት ቤት ነው። አሁን ከዚህ በኋላ ራሱ መንግስትም ከአንድ ላይ ሄዶ የሚቀጥለው ሁለት ሺ አስራ ሁለት ላይ አንድም ተማሪ በዳስ ትምህርት ቤት ውስጥ አይማርም ተብሎ ወጥቷል። ለአሜሪካ ድምጽ ሬዲዮ ግርማቸው ከበደ አዲስ አበባ።

what do you